የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በስድስት የምስራቅ አፍሪካ ሀገራት የተደረገውና በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የተመራው የልኡክ ቡድን የጠቅላይ ሚኒስትር አብይ አህመድን መልእክት ያደረሰ እንዲሁም በሰሜን ኢትዮጵያ እየተከናወነ ያለውን ሕግ የማስከበር ተግባር ለጎረቤት ሀገራት ያስገነዘበ ነበር ብለዋል። የመሪዎቹን ምላሽ ሲገልጹም ኢትዮጵያ የዚህ አካባቢ የቀንድ አፍሪካ የሰላም ምሰሶ ናት። የቀንድ አፍሪካ ሰላም የእኛም ሰላም ነው የኢትዮጵያ ሰላምና መረጋጋት የእኛ ሰላምና መረጋጋት ነው ይሄ ጉዳይ የውስጥ ጉዳይ ነው በተጀመረው መንገድ እልባት እንዲሰጠው የሚል ነው ሁሉም አልሞሮለስ አንድ አይነት አቋም ነው በተለያየ ቶን በተለያየ አጽንኦት ያቀረቡት ፕሬዚደንት ሙሴቪኒም ውሁሩም የሩዋንዳ ካጋሜም የኮንጎ ፌሊክስም አንድ አይነት ነው እና ያነሷቸው ዋና ዋና ነጥቦች ይሄ የውስጥ ጉዳይ ነው አንድ ሁለት በማንኛውም ሀገር ጣልቃ መግባት አይፈቀድም። የአፍሪካን አንቀጽ ኮንስቲተንስ አክት ጠቅሰው አንቀጽ አራት ብለው ሶስተኛ የኢትዮጵያ የዚህ አካባቢ የሰላም አንከር ናት። የኢትዮጵያ ሰላም የኢትዮጵያ ደህንነት ወሳኝ ነው ለአካባቢ ሰላምና ደህንነት። ስለዚህ በኢትዮጵያ ጉዳይ ሜሳብ ማድረግ አይቻልም የሚል አቋም ነው የገለጹት ምክትል ጠቅላይ ሚኒስትሩ። ሰብአዊ መብትን በጠበቀ ሁኔታ ሲቪሊያን እንዳይጎዱ አስፈላጊውን ጥንቃቄ ማክሲመም ጥንቃቄ እንደሚደረግ አስረድቷቸዋል። ከዚህ በተጨማሪ በጠቅላይ ሚኒስትሩ የደህንነት አማካሪና የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው የተመራው ወደ ሱዳንና ጅቡቲ የተመራው ልዑክ በጎ ውጤት የታየበት ስራ ማከናወኑን ቃል አቀባዩ ተናግረዋል። የጅቡቲም ሆነ የሱዳን መሪዎች የኢትዮጵያ ደህንነት የኢትዮጵያ ሰላም የእነሱ እንደሆነ በኢትዮጵያ ላይ የሚፈጸም ማንኛውም ጥቃት በእነሱ ላይ ተፈጸመ እንደሚቆጥሩ አረጋግጠው በማንኛውም ሁኔታ ከኢትዮጵያ ጋር ሙሉ በሙሉ ለመቆም ስምምነት የሰጡበት ሁኔታ ነው ያለው። ከዚህም በላይ ሱዳን ኦልሬዲ እንደምታውቁት ዝግ ነው ዘግተዋለች። ብዙ አካባቢ ሰላም ነው። ኢንፋክት አነስተኛ ቁጥር ያለው ሰው ወደዛ ፍሎክ ያደርጋል ነበር። ይህንም ሲቪሊያኑን ለመመለስ የሱዳን መንግስት አስፈላጊውን ትብብር እንደሚያደርግ ሌሎች ተቋማትም ተንቀሳቅሰው የሲቪሊያን ፕላይት እንዳይራዘምና እዛ ኤክሶደሱን እንዳይጨምር ይሄ ነገር በአጭር ጊዜ ውስጥ እንደሚጠናቀቅ ተስፋ እንዳለ ነው። በሌላ በኩል ከእስራኤል ቱርክ፣ አሜሪካና ደቡብ አፍሪካ የውጭ ጉዳይ ሚኒስትሮች ጋር ስለ ሕግ ማስከበር ተግባሩ የስልክ ውይይት መደረጉም በመግለጫው ተጠቅሷል። የህዳሴ ግድብን ውይይት በተመለከተም የሱዳን ወገን የድርድሩ አካሄድ ካልተለወጠ በድርድሩ አልሳተፍም የሚል አቋም አንጸባረቁን በተመለከተ ተጠይቀው ሲመልሱ፣ አሁንም በተቀሩት ጉዳዮች ላይ ለመነጋገር የጀመሩት ነው። ትላንትና ስቲል ሞዳሊቲ ይላል፣ እንዴት እናርግ? የአፍሪካ ህብረት ኤክስፐርቶች ሮል ከፍ በል ዝቅ በል የሚል ነው አሁን ሱዳን ትላንትና ትሬተን አረገች የሚለው ነገር ሶሊድ መረጃ የለኝ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሞፍቲ ስለ ግብፅና ሱዳን የጋራ ወታደራዊ ልምምድም የኢትዮጵያን መንግስት አቋም ተጠይቀው ምላሽ ሰጥተውበታል። ወታደራዊ ልምምድ ግብፅና ሱዳን ብዙ ጊዜ ይገናኛሉ። በነገራችን ላይ ይሄ እንግዲህ ከዚህ ከህዳሴ ግድቡም ጋር ከቆየውን ግንኙነት አንጻር የተያዘ ነገር ነው። እዚ አካባቢ ወታደራዊ ልምምዱን እየተካሄደ ነው የሚል ኒውስ ይመጣል። የሁለቱ ሀገሮች ግንኙነት ግን በእኛ ኪሳራ እንዲደረግ አንፈልግም፣ ሊደረግም ማይችልም ብለን እናስባለን። ሱዳኖችም አሹር እያደረጉልን ያለው ይሄ ነው። ደቡብ ሱዳንም ሱዳንም ግንኙነታችን ከማንም ጋር በኢትዮጵያ ኪሳራ እናካሄድም የሚል ሰው ትረስ ደግሞ ያስፈልጋል። ማመን ማለት ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።